የአሜሪካ ድምጽ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 1 2015 ዓ.ም ዝግጅታችን ጀመረ። ዛሬ ይጠናቀቃል ተብሎ ሲጠበቅ የቆየው የኢትዮጵያ ፌዴራል መንግስትና የህወሓት የጦር አዛዦች ውይይት ስለ ማብቃቱ እስካሁን አልተገለጸም። ይህ በእንዲህ እንዳለ በኤርትራ ኃይሎች የሚፈጸመው ጥቃት ቀጥሏል ሲሉ የህወሀት ከፍተኛ ባለስልጣን አስታውቀዋል። የዚህ ዜና ዝርዝር በአብይ ሬሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋናዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮቻችን፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የኬንያ ብሔራዊ አየር መንገድ ኬንያ ኤርዌይስ አብራሪዎች የስራ ማቆም አድማ በፍርድ ቤት ትዕዛዝ መገታቱን ተከትሎ ትናንት ረቡዕ አየር መንገዱ መደበኛ ስራውን ቀጥሏል። ለአራት ቀናት በዘለቀው የአብራሪዎቹ አድማ የተነሳ ከአፍሪካ ትላልቅ አየር መንገዶች አንዱ የሆነው የኬንያ ኤርዌይስ በርካታ በረራዎች መሰረዝ እና የብዙ ሺህ መንገደኞች ጉዞ መስተጓጎሉ ታውቋል። የአብራሪዎቹ ማህበር ባለፈው ሳምንት መጨረሻ በናይሮቢ ጆሞ ኬንያታ የአይሮፕላን ጣቢያ የስራ ማቆም አድማውን ያደረገው ጡረታንና የቆዩ ክፍያዎችን በሚመለከቱ ጭቅጭቆች የተነሳ እንደሆነ ነው የተዘገበው። የሥራ ማቆም አድማው በአየር መንገዱ ላይ ወደ 12 ሚሊዮን ዶላር የሚገመት ኪሳራ ማስከተሉ ተጠቁሟል። የኢኮኖሚ ባለሙያዎች በበኩላቸው ኪሳራው ከተባለውን በላይ ሊሆን ይችላል ብለዋል። የአሰሪና ሰራተኛ ግንኙነት ዳኛዋ አንሟሬ አብራሪዎቹ ያለምንም ቅድመ ሁኔታ ወደ ስራቸው እንዲመለሱ ከትናንት በስቲያ ማክሰኞ ነው ትእዛዝ ያስተላለፉት። በዩናይትድ ስቴትስ ከትናንት በስቲያ ማክሰኞ ምርጫ ከተካሄደ በኋላ ምክር ቤቱን የትኛው ፓርቲ ይቆጣጠረው ይሆን የሚለው ጥያቄ አሁንም መልስ አላገኘም። ወሳኝ በሆኑ ግዛቶች ድምፅ ቆጠራው ቀጥሏል። ሪፐብሊካኖች ያሸንፏቸዋል ተብለው ሲጠበቁ የነበሩ አንዳንድ ግዛቶች መልሰው በዲሞክራቶቹ እጅ በመውደቃቸው በጠባብ ልዩነትም ቢሆን ምክር ቤቱን በበላይነት መቆጣጠሩን ሊቀጥሉ የመቻል እድል እንዳላቸው እየተነገረ ነው። ፕሬዚደንት ጆ ባይደን ድል እንዳገኙ ከወዲሁ በመናገር ላይ ናቸው። ሚዲያውና ተንታኞች ታላቅ የቀይ ማዕበል እንደሚያጥለቀልቀን ቢናገሩም ያ አልሆነም ብለዋል ፕሬዚደንት ባይደን። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በተያያዘ የዩናይትድ ስቴትስ የአጋማሽ ዘመን ምርጫ ዜና ቢያንስ ስምንት ትውልደ ሶማሊያ አሜሪካውያን መመረጣቸው ተገልጿል። ታዋቂዋ ትውልደ ሶማሊያ አሜሪካዊት የፖለቲካ ሰው ኢላን ኦማር በዩናይትድ ስቴትስ የተወካዮች ምክር ቤት የሚኒሶታ ክፍለ ግዛት አምስተኛ ምክር ቤታዊ ወረዳ መቀመጫቸውን እንደያዙ ቆይተዋል። ለሶስተኛ ዘመን መመረጣቸው ነው። በሚኒሶታ ክፍለ ግዛታዊ ፉክክሮች የተወዳደሩት ዘይነብ ሞሐመድ ለክፍለ ግዛቱ የመወሰኛ ምክር ቤት አባልነት በመመረጥ የመጀመሪያ ትውልደ ሶማሊያ አሜሪካዊት ሆነዋል። ሆደን ሀሰን ደግሞ የክፍለ ግዛቱ የተወካዮች ምክር ቤት መቀመጫቸውን ዳግመኛ ያሸነፉ ሲሆን በአጎራባች ሰሜን ዳኮታም፣ ሀሚዳ ዳካኔ ለክፍለ ሀገሩ ምክር ቤት ተወካይነት በመመረጥ ታሪክ ሰርተዋል። ሜይን ክፍለ ግዛት ላይ ዳካ ዳህላክ የደቡብ ፖርትላንድ ከተማ ከንቲባ በመሆን የመጀመሪያ ሶማሌ አሜሪካዊ የአሜሪካ ከተማ ከንቲባ ለመሆን በቅተዋል። ኦሃዮ ውስጥም ሙኒራ አብዱላሂ ለክፍለ ሀገሩ የተወካዮች ምክር ቤት አባልነት ተመርጠዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻይና በአየር ንብረት ለውጥ የተነሳ ጉዳትና ውድመት ለሚደርስባቸው ታዳጊ ሀገሮች የሚውል የገንዘብ መዋጮ አልከፍልም ብላለች። ቻይና ትናንት ይህንን ያለችው ግብፅ ሻርም ኤል ሼክ ላይ እየተካሄደ በሚገኘው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ግዙፍ ካርቦን ወደ ከባቢ አየር የምትለቅ በመሆኗ ኃላፊነት አለባት ሲሉ ትናንሽ ደሴት ሀገሮች ማሳሰባቸውን ተከትሎ ነው። የአንቲጓ እና ባርቡዳ ጠቅላይ ሚኒስትር ጋስተን ብራውን የትናንሽ ደሴት ሀገሮችን ማህበር ወክለው ባደረጉት ንግግር ቻይናና ህንድ ዋናዎቹ በካይ ጋዝ አመንጪ ሀገሮች እንደመሆናቸው ለጉዳት ለሚጋለጡ ድሆቹ ሀገሮች ካሳ የሚሆን ገንዘብ ማዋጣት አለባቸው ሲሉ አሳስበዋል። የቻይናው የአየር ንብረት ጉባኤው ልዑቅ ሺ ዢንዋ ግን መዋጮ መሰብሰቡን እንደግፋለን፣ እኛ ግን አናዋጣም ማለታቸው ተዘግበዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ኢንዶኔዥያ ባሊ ላይ በሚከፈተው የቡድን ሀያ መሪዎች ጉባኤ ላይ እንደማይገኙ አስተናጋጅቱ ሀገር ኢንዶኔዥያ አረጋግጣለች። የበለጸገ ኢኮኖሚ ያላቸው ሀያ ሀገሮች መሪዎች በአካል የሚገኙበት ጉባኤ የፊታችን ማክሰኞ እንደ አውሮፓውያን አቆጣጠር ህዳር 15 ቀን ነው የሚከፈተው። ሞስኮን ወክለው የሚገኙት የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ እንደሚሆኑ የኢንዶኔዥያ ማሪታይም እና መዋዕለ ነዋይ ሚኒስቴር ቃል አቀባይ ለቪኦኤ ገልጸዋል። ፑቲን ከጉባኤው ስብሰባዎች በአንዱ ላይ በኢንተርኔት አማካይነት ሊሳተፉ ይችሉ ይሆናል ነው ያሉት ቃል አቀባዩ። ጃካርታ በዩክሬን ላይ የከፈተችውን ወረራ ለቀጠለችው ለሩሲያ መሪ በጉባኤው ላይ እንዲገኙ ያስተላለፈችላቸውን ግብዣ እንድትሰርዝ ምዕራባውያን ሀገሮች ወጥረው የያዟት ሲሆን ፑቲን በጉባኤው ላይ በርቀት በኢንተርኔት ቢካፈሉ ሊገላግላት ይችላል። ዲፕሎማሲያዊ ቤት ተጽዕኖውን ተቋቁመው የቆዩት የኢንዶኔዥያ ፕሬዚደንት ጆኮ ዊዶዶ የቡድን ሀያ አባል ሀገር ያልሆነችውን የዩክሬንም ፕሬዚደንት ቮሎዲሚር ዜሌንስኪንም ጉባኤ ላይ እንዲገኙ ጋብዘዋቸዋል። በኢንዶኔዥያ የዩክሬን አምባሳደር ቫሲል ሃማንያን ፕሬዚደንት ዜሌንስኪ በእርግጠኝነት ጉባኤው ላይ ይገኛሉ ብለዋል። የሚካፈሉት በአካል ይሁን በርቀት ግን በውል አልገለጹም። በመጨረሻም ዩክሬን ስትራቴጂያዊ በሆነው ሚኮላይቭ ክፍለ ግዛት የምትገኝ አንዲት ቁልፍ ከተማ ከሩሲያ ኃይሎች አስለቅቄ ተቆጣጠር ያለው ስትል አስታውቃለች። ከተማዋ ሄርዞን ወደምትባለው ከተማ መንገድ ላይ ያለች ቁልፍ ስፍራ እንደሆነች ነው የተገለጸው። ሩሲያ አካባቢውን ለቅቅ ያለው ብትልም፣ የዩክሬን ባለስልጣናት ግን ወጥመድ ሳይሆን አይቀርም ብለው ጠርጥረዋል። ይህ በዚህ እንዳለ ስሎቬኪያና ሃንገሪ ክረምቱ ሲቃረብ ከዩክሬን ስደተኛ ወደ ሀገሮቻችን ይጎርፋል ብለው እየጠበቁ መሆናቸው ተሰምቷል። ሩሲያ ባለፉት ጥቂት ወራት የዩክሬን የኤሌክትሪክና የቤት ማሞቂያ ኃይል ማመንጫዎችን ኢላማ አድርጋ ስትደበድብ ቆይታለች። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይርስ ዘገባችን እንለፍ። የኢትዮጵያ ፌዴራል መንግስትና የህወሀት የጦር አዛዦች ናይሮቢ ላይ እያደረጉ ያለው ውይይት ዛሬ ይጠናቀቃል ተብሎ ሲጠበቅ ውሏል። ይሁን እንጂ ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ ስለ ውይይቱ ውጤት በየትኛውም አካል የተገለጸ ነገር የለም። ይህ በእንዲህ እንዳለ ሽሬና አዲአሮ አካባቢ በኤርትራ ኃይሎች እየተፈጸመ ነው ያሉት ግድያ፣ አፈናና ጥቃት ቀጥሏል ሲሉ የህወሀት ከፍተኛ ባለስልጣን ክንደያ ገብረ ህይወት ትዊት አድርገዋል። ለዚህ ክስ የኤርትራም ሆነ የኢትዮጵያ መንግስት የሰጡት ምላሽ የለም። ኬኔዲ አባተ ዝርዝር አለው። በደቡብ አፍሪካ ፕሪቶሪያ በተደረሰው ስምምነት መሰረት የህወሀት ታጣቂዎችን የትጥቅ አፈታት ሂደት ጨምሮ በግጭት ማቆም ስምምነቱ አፈጻጸም ላይ በናይሮቢ እየተካሄደ ያለው የኢትዮጵያ መከላከያ ሰራዊት ሰራዊትና የህወሀት ከፍተኛ ወታደራዊ አዛዦች ውይይት ዛሬ ይጠናቀቃል ተብሎ ይጠበቃል። በሁለቱ አካላት መካከል ካለፈው ሰኞ ጀምሮ ሲካሄድ የቆየው ውይይቱ በተሳካ መልኩ እየተካሄደ ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ውይይቱ እስከዛሬ ህዳር 1 15 ዓመት ምረት ሊቀጥል እንደሚችል በትናንትናው ዕለት መግለጻቸው ይታወሳል። ውይይቱ ትናንት ረቡዕ እንደሚጠናቀቅ አንዳንድ ምንጮች ጠቁመው የነበረ ቢሆንም አንድ ለጉዳዩ ቅርብ የሆኑና በይፋ አስተያየት መስጠት ባለመፈቀዱ ስማቸው እንዳይጠቀስ የጠየቁ ባለስልጣን የናይሮቢ ውይይት ዛሬም እንደሚቀጥል ተናግረዋል ሲል አሶሽየትድ ፕሬስ ዘግቧል። ይሁን እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ስለ ውይይቱ መጠናቀቅ ወይም አለመጠናቀቅ ዋና አደራዳሪውን የአፍሪካ ህብረት ጨምሮ ከየትኛውም ወገን የወጣ ይፋዊ መረጃ የለም። ውጤቱ እየተጠበቀ ባለው በዚህ የውይይት መድረክ ላይ ከሚነሱ ጉዳዮች መካከል ስልክ፣ ኢንተርኔት፣ ቴሌኮሙኒኬሽን እና ባንክን የመሳሰሉ መሰረታዊ አገልግሎቶችን በትግራይ ክልል እንደገና ማስጀመር እንዲሁም የሰብአዊ እርዳታ አቅርቦትን ማስቀጠል የሚሉትም ይገኙበታል። የተባበሩት መንግስታት ድርጅት ትናንት ረቡዕ በሰጠው መግለጫ በትግራይ ክልል አንዳንድ መሰረታዊ የህክምና አቅርቦቶች መሟጠጣቸውን ገልጾ የሰብአዊ ድጋፍ አጋሮች የድጋፍ አቅርቦቶች ወደ ክልሉ መግባታቸውን በመጠባበቅ ላይ ናቸው ብሏል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ለጋዜጠኞች በሰጡት መግለጫ ደግሞ የሰላም ስምምነቱ ከተፈረመ በኋላ የእርዳታ አቅርቦት ወዲያውኑ ይቀጥላል ብለው እንደሚጠብቁ ተናግረዋል። በናይሮቢ ውይይት የሁለቱ ወገኖች ከፍተኛ ወታደራዊ አዛዦች የሚደርሱበትን ስምምነት ተከትሎ እንደ ምግብና መድኃኒት ያሉ የሰብአዊ አቅርቦቶች ከኢትዮጵያ መከላከያ ሰራዊት ቁጥጥር ውጭ ወደሆኑ የትግራይ ክልል አካባቢዎች በቀናት ውስጥ መግባት እንደሚጀምሩ የኢትዮጵያ መንግስት ዋና ተደራዳሪ አምባሳደር ሬድዋን ሁሴን መናገራቸው የሚታወስ ነው። ውይይቱ በተጀመረበት ቀን ጥቅምት 28 በሰጡት መግለጫ ልንደርስባቸው በማንችላቸው አካባቢዎች የስልክ የኃይል እና የባንክ አቅርቦቶችን በፍጥነት ማገናኘት አለብን። ነገር ግን ከሁሉም በፊት ህዝባችን ምግብና መድኃኒት ይፈልጋል። ያንን ለማፋጠን እየሞከርን ነው ያሉት አምባሳደር ሬድዋን ምናልባት በዚህ ሳምንት መጨረሻ ወይም በሚቀጥለው ሳምንት አጋማሽ የሰብአዊ እርዳታ የጫኑ መኪኖች መግባት ይጀምራሉ ብለዋል። የሰብአዊ እርዳታ ወደ ትግራይ እንዲገባ ማድረግ ለንግግሩ አስተዋጽኦ ያደርጋል ያሉት የህወሓት ዋና ተደራዳሪ አቶ ጌታቸው ረዳ ደግሞ ከዚህም በተጨማሪ አገልግሎቶች በተመለሱ ቁጥር የበለጠ መተማመን ይፈጠራል፣ አሁን ልናመጣው እየጣርን ያለነውን ሰላምም ያጠናክራል ብለዋል። ይህ በእንዲህ እንዳለ ሽሬና አዲዳሩ አካባቢ በኤርትራ ኃይሎች የሚፈጸም ግድያ አፈናና ጥቃት ቀጥሏል፣ ሲሉ የህወሓት ከፍተኛ ባለስልጣን የሆኑት ፕሮፌሰር ክንደያ ገብረህይወት በትዊተራቸው ከሰዋል። ዛሬ ሽሬ ላይ ሴቶችን ጨምሮ በርካታ የኤርትራ ሲቪሎች በዘረፋ ላይ ተሰማርተው ውለዋል ሲሉም አመሻሽ ላይ በትዊተር ገጻቸው ገልጸዋል። ይሁን እንጂ ይህን ክስ በተመለከተ ከሌላ የህወሓት ወገን በይፋ የተባለ ነገር የለም። የኤርትራና የኢትዮጵያ መንግስታትም የሰጡት ምላሽ የለም። በኢትዮጵያ ፌዴራል መንግስትና በህወሓት መካከል የሰላም ስምምነት ከተፈ ረመ በኋላ በትግራይ ክልል ስላለው ሁኔታ ከክልሉ የኮሚኒኬሽን ቢሮ ማብራሪያ ለማግኘት ጥረት ያደረገው የመቀሌው የአሜሪካ ድምጽ ዘጋቢ ሙሉጌታ አጽብሀ ለጊዜው አልተሳካለትም። እንደ እንደተሳካ እንመለስበታለን። በሌላ ዜና መገናኛ ብዙሀን የጥላቻ ንግግሮችን ጨምሮ የሰላም ስምምነቱን የሚጎዱ ዘገባዎችን ከማሰራጨት ሊቆጠቡ ይገባል ሲሉ የኢትዮጵያ መንግስት ባለስልጣናት እያሳሰቡ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለምም ትናንት በሰጡት መግለጫ ላይ ይህንኑ መልእክት አስተላልፈዋል። እንደምታውቁት በፕሪቶሪያው ስምምነት መሰረት የጦር መሳሪያዎች ላንቃ መዘጋቱ አንድ ነገር ነው ሰላም መምጣቱ አንድ ነገር ነው። ትልቁ ጉዳይ ደግሞ በዲጂታል ዓለም ላይ ያለው ክፉ አንደበትና የጥላቻ ንግግር እንዲቆም ማድረግ ያስፈልጋል። ለሰላም ግንባታው አስተዋጽኦ ማድረግ የሚያስችለው ይህ ጉዳይ ስለሆነ እነዚህ የዲጂታል ጦርነቶች ስለሀገራችን አይጠቅሟትም፣ አይረቧትም። ስለ ሰላም መስበክ ከመለያየት ይልቅ ስለ አንድነት፣ ከጥላቻ ይልቅ ስለ ፍቅርና ህብረት መስበክ ጠቃሚ ይሆናል ብለን እናምናለን። የመገናኛ ብዙኃን እናንተን ጨምሮ የመገናኛ ብዙኃን ጥላቻን ከመስበክ ታቅበው የሰላምን ስምምነቱ ፋይዳና ጥቅም ላይ ትሩፋቱ ላይ ማተኮር ይጠበቅባቸዋል። የኢትዮጵያ መገናኛ ብዙሀን ባለስልጣን ደግሞ መገናኛ ብዙሀን ከሰላም ስምምነቱ ጋር የተያያዙ ዘገባዎችን በምን መልኩ መስራት እንዳለባቸው የሚገልጽ መመሪያ እያዘጋጀው ነው ብሏል። መመሪያው እየተዘጋጀ መሆኑን የገለጹት የባለስልጣኑ ዋና ዳይሬክተር አቶ መሐመድ ኢድሪስ ሀሰተኛ መረጃና የጥላቻ ንግግር ለሰላም ሀሳቦች የሚጠቅም ስላልሆነ ሊገታ ይገባዋል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። አቶ መሐመድ በሰላም ስምምነቱ የተቀመጠውን ግዴታ መሰረት አድርጎ የተ ተዘጋጀ ነው ያሉት መመሪያው በዚህ ሳምንት ውስጥ ተጠናቆ መገናኛ ብዙኃን ሕዝቡና ዓለም አቀፉ ማህበረሰብ እንዲያውቀው ይደረጋል ማለታቸውም በዘገባው ተገልጿል። የፕሪቶሪያው የሰላም ስምምነት አንቀጽ ሶስት በተራ ቁጥር ሶስት ዘላቂ የግጭት ማቆም ስምምነት ሁሉንም አይነት ጠባጫሪ ፕሮፓጋንዳ፣ ትርክትና የጥላቻ ንግግር ማቆምን ይጨምራል ይላል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። አሁን የትንታኔው መጽሄት ይቀጥላል። በሰሜናዊ አካባቢዎች የተለያዩ አገልግሎቶችን የማስጀመርና እርዳታ የማከፋፈል ስራዎች እየተከናወኑ መሆኑን የኢትዮጵያ መንግስት አስታውቋል። መስፍን አራጌ ከደሴ ተጨማሪ አለው። ቴዎድሮስ አለማየሁ ይባላሉ። በዋግ ምራ ዞን ዝቋላ ወረዳ ሰስቃ ከተማ የሚኖሩ የመንግስት ሰራተኛ ናቸው። በጦርነቱ ምክንያት አካባቢያቸው ለአስራ ሰባት ወራት ምንም አይነት የመብራት አገልግሎት ሳያገኝ መቆየቱን ያስታውሳሉ። ለምሳሌ ከኛ አካባቢ ለአንድ ኪሎ እስከ አስር ብር ድረስ በነዳጅ የሚጠቀሙ ወፍጮዎችን ሩቅ ከከተማው ደግሞ በሰላሳ በአርባ ኪሎ ሜትር እየተሄደ ነበር ስራ ሲሰራ የነበረው ኋላም መብራቱ ለርዝም ጊዜ የሚቆይ መሆኑን ሲረዱ የተለያዩ የንግድ ማህበረሰብ እህሉን ከመግዛት ይልቅ ለእህሉ ሰዎች ከፍተኛ ወጪ ነው የነበረው። ገንዘብም ኑሮ ደግሞ ልታስፈጭ ደግሞ የነበሩ ወፍጮዎች ወረፋ በራሱ ከአስራ አምስት ቀን እስከ ሀያ ቀን አንድ ወረፋ የማይደርስበት ያ ብቻ አይደለም። ኢኮኖሚካሊ ማስፈጨት ችግር ያለባቸው ማህበረሰቦች በእጅ እስከ መፍጨት ተረስቶ የነበሩ የድንጋይ ወፍጮዎች እንደገና ተጀምሮ የነበሩበትና አስከፊ ጊዜ ነው የነበረው። አስተያየት ሰጪው አካባቢው ዝናብ አጠር፣ ተደጋጋሚ ጦርነት የተካሄደበትና ተፈጥሮ ያቀማመጡ አስቸጋሪ ከመሆኑ ባሻገር የኤሌክትሪክ አገልግሎቱ መቋረጥ ህይወትን እንዳ ከበደባቸው ተናግረዋል። የኛ ማህበረሰብ አብዛኛው አርሶ አደር ነው የዕለት ጠላዎችን ምኖችን በመሸጥ የሚተዳደር ነው። የሚራቡ የሚጠሙ ከጎረቤት ከአካባቢ ታያለት። አርሶ አደሩም ዝናብ አጠር ስለሆነ ሰፊ ምርት ስለማያመር መንግስት የአስራ አምስት ኪሎግራም ሀያ ኪሎግራም በመስጠት ይዞት የነበረው ስለሆነ በዚህ ርሀብ የሞቱ ያለፉ የተሰቃዩ ወጣቶች፣ ህጻኖች ብዙ የህብረተሰብ ክፍሎች አሉ። መንግስት በሰሜኑ ጦርነት ምክንያት ተቋርጠው የነበሩ መሰረተ ልማቶችን የማስቀጠል ተግባራትን እንደሚያካሄድ ከገለጸ በኋላ ከህወሀት ኃይሎች ለቀቃቸው አካባቢዎች የኤሌክትሪክ አገልግሎት እያስጀመረ መሆኑን የአሜሪካ ድምጽ በተከታታይ ዘገባዎቹ ሽፋን እንደሰጠ ይታወሳል። በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደሰማያት እንዳስታወቁት ተቋማቸው ኤሌክትሪክ በተቋረጠባቸው አካባቢዎች አገልግሎቱን የመመለስ ስራውን በያዘው እቅድ መሰረት ማጠናቀቁን ገልጸዋል። ከአላማጣ ሰብስቴሽን የሚያገኙ በትራንስሚሽን ደግሞ በስልሳ ስድስት ኪሎ ቮልት ከአላማጣ የሚያገኙ ማከፋፈያ ጣቢያዎች ላሊበላ ማከፋፈያ ጣቢያ መስመር ሰብስቴሽን ማድረስ ነበረ። በዋናነት እሱን ካደረስን በኋላ ከሁሉም ሰብስቴሽኖች የሚያገኙ ከተማ አስተዳደሮች፣ የዞን ከተማዎች እና ወረዳዎችን ኤሌክትሪክ ማገናኘት ነው። ስለዚህ በአሁኑ ሰዓት በያዝነው ዕቅድ መሰረት ሁሉም ከአላማጣም፣ ከላሊበላ ማከፋፈያ ጣቢያም፣ ከሰቆጣም ኤሌክትሪክ ማግኘት ያለባቸው ወረዳዎችና ከተማ አስተዳደር ቀበሌዎች፣ ሁሉም ወረዲ የተለየ ችግር ካለባቸው ውጭ ሁሉንም ኤሌክትሪክ በዛሬው ዕለት አጠናቀናል። በእኛ ዕቅድ መሰረት ከአላማጣ ማከፋፈያ ጣቢያ በመካከለኛ መስመር ያገኙ የነበሩ ቆቦ ከተማ አስተዳ- ማስተዳደር ራያ ቆቦ፣ ዙሪያ ወረዳ፣ ሮቢት፣ ነጎብዬ እነዚህ እነዚህ ኤሌክትሪክ የሚያሳያ ስራ ተሰርተዋል። ጎን ለጎን ከላሊበላ ማከፋፈያ ጣቢያ የሚያገኙ ደግሞ ራሱ ላሊበላ ከተማ አስተዳደር፣ ላስታ ዙሪያና ሙጃ ወረዳ ግዳን፣ እሱን ኤሌክትሪክ መስጠት ችለናል። በስተ መጨረሻ የሰቆጣ ማከፋፈያ ጣቢያ በማገናኘታችን ደግሞ የዋገምራ ከተማ ሆነችም ሰቆጣ እና ጥጽቃ ወረዳ ወይም ዝቆዋላ ሳህላ ወረዳ የሚባሉ በዚህኛው በኩል ደግሞ ደህና ከተማ አስተዳደርን እና አምድ ወርቅ ከተማ አስተዳደር መስጠት ተችሏል። ኤሌክትሪክ የመብራት አገልግሎት ካገኙት ውስጥ ዋጃ ጥሞጋ፣ አላማጣ ኮረምና ሌሎች አካባቢዎች እንደሚካተቱ ያስታወቁት አቶ ሽመለስ በዲስትሪክቱ ከሰማንያ ሺህ በሚልቁ አባወራዎች ስር ያሉ ከ200 ሺህ በላይ ሰዎች ተጠቃሚ ሆነዋል። የስቃ ከተማ ነዋሪው አቶ ቴዎድሮስም ከአስራ ሰባት ወራት በኋላ ትናንት የመብራት አገልግሎት ማግኘታቸውን ጠቅሰዋል። ሰው በያለበት ደስተኛ ነው። የመጀመሪያው መንግስት ግር ለግር እየተከተለ የተለያዩ ከተሞችን ሲያበራና ሲዘግብ ስለነበረ እውነተኛ ጋይደር ሲሆን የሚል ስሜት ነበረን። እሱ ሆኖ አይተናል። ሌላኛው ሰው ከነበረበት ቻርጅ ሰተን በሶስት ቀን በአራት ቀን ነው የሚደርስ የሞባይል ቻርጅ ለአንድ ሞባይል እስከ ሀያ ብር ነበር ክፍያ የምትፈጽሞ፣ ዛሬ ላይ ከቤቱ ሲሆን፣ ይሄ ምንም በደስታ የምትገልጸው አይደለም። በቃላት የምትገልጸው አትችልም። ሆቴሎች ተከፍተዋል። ሙዚቃ ቤቶች ተከፍተዋል። ሰው ወደ ነበረበት የሚያገግምበት እና ትናንት አይተን ያጣናውን ነገር በድጋሚ ሲታገ ይሄ እኔ ይሄ በቃላት ነው ሊገልጽ አልችልም። ይሁንና መብራት ዳግም ባገኙ አካባቢዎች ውስጥ አንዳንድ ሰፈሮች ላይ አሁን ድረስ የመብራት አገልግሎት ያላገኙ መኖራቸው ለአሜሪካ ድምጽ ጠቁመዋል። ስለዚህ ጉዳይ ጥያቄ የቀረበላቸው አቶ ሽመልስ ሲመልሱም ውድመቱ ከፍተኛ ከመሆኑ ጋር በተያያዘ አሁን ባገናኝናቸው በጠቀስናቸው አካባቢዎች ላይ አርባ ስድስት ትራንስፎርመር ላይ ጉዳት ስለደረሰ እነዚህን አርባ ስድስት ትራንስፎርመሮች ጥገና ማካሄድ ግዢ ፈጽሞ እንደገና መቀየር ስራ ስለሚኖር በጠቀስናቸው ከተሞች ውስጥ በተለያዩ ሰፈሮች አሁንም ኤሌክትሪክ ያላገኘ ሊኖር ይችላል ማለት ነው። እነዚህን ትራንስፎርመሮች ቶሎ የሚጠገንም ስናስጠግነን በግዥም ደረጃ ቀርብ ከሆነ አቅርበን ሙሉ በሙሉ ኤሌክትሪክ መስጠት ስራ እናከናውናለን ማለት ነው። ዳይሬክተሩ በአጭር ጊዜ የከፋ ጉዳት የደረሰባቸውን ሰፊ አካባቢዎች ጠግኖ እናስተካክሎ አስተካክሎ አገልግሎቱን ለመመለስ የተደረገውን ጥረት ስኬታማ ሲሉ ነበር የገለጹት። በኢትዮጵያ መንግስትና ህወሀት መካከል ደቡብ አፍሪካ ፕሪቶሪያ የተደረገውን የሰላም ስምምነት ተከትሎ የተቋረጡ መሰረተ ልማቶችን የማስቀጠል የሰብአዊ እርዳታ ተደራሽነትን የማረጋገጥ ስራዎች እየተሰሩ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊ ዛሬ ለጋዜጠኞች በሰጡት መግለጫ አረጋግጠዋል። በሰሜኑ ጦርነት ምክንያት መብራት ተቋርጦባቸው የነበሩ አካባቢዎች አገልግሎቱን መልሰው እንዲያገኙ ከማስቻል በተጨማሪ ከወልዲያ ከተማ በቅርብ ርቀት ከሚገኘው ዶሮ ግብር ተዘረፈ ባሉት ተንቀሳቃሽ የኃይል ማከፋፈያ ምትክ አዲስ የማከፋፈያ ጣቢያ ግንባታ ተጀምሮ ለማጠናቀቅ እየተሰራ መሆኑን ሚኒስትር ዴታዋ አመልክተዋል። ስራው ሲጠናቀቅ የኃይል አቅርቦቱን አስተማማኝ እንደሚያደርገውም ጠቁመዋል። ከዚህ ባሻገር በሁመራ ወልቃይት መስመር ጉዳት የደረሰበትን የኃይል መስመር ለመጠገን የዳሰሳ ጥናት ተጠናቋል። ወደ ስራም እየተገባ ነው ብለዋል ሚኒስትር ዴቷ። ከዚህ በተጨማሪ በሰብአዊ ተራዶ አቅርቦት ዙሪያ ማብራሪያ ሰጥተዋል። ሰብአዊ ድጋፎችን ተደራሽ ለማድረግ ቀደም ሲል ከነበረው የአፋር አባዓላ መስመር በተጨማሪ በሰሜን ጎንደር በኩል ወደ ሽሬ እና አጎራባች አካባቢዎች እንዲሁም በሰሜን ወሎ ቆቦ ወደ አላባጣና አካባቢዎቹ የሚደርሱ መስመሮች መከፈታቸውን አስረድተዋል ተጠቅሰዋል። ለአፈጻጸም ይረዳ ዘንድ አራት ኮሚቴዎች መቋቋማቸውንም አያይዘው ጠቅሰዋል። ከጥቅምት 20 እስከ ጥቅምት 27 2015 ዓ ም ድረስ በተደረገ የመጀመሪያ ዙር ሰብአዊ እርዳታ የምግብ አቅርቦት ከ395 ሺህ የሚልቁ ሰዎች ከ73 ሺህ ኩንታል በላይ ስንዴና አልሚ ምግብ መከፋፈሉን ነው ሚኒስትር ዴታዋ ያብራሩት። በሽሬ በሽራሮ በአክሱም በአዲ ዳሮ በአዲ ሀገራይ አዲ ነብሪ ሰለክለካ አንዳጎና ከተሞችና በወረዳዎችም ጭምር እስካሁን ድረስ በድምሩ ለ108 ሺህ ለሚሆኑ ዜጎች የምግብ ድጋፍ ለማድረግ ተችሏል። ወደ 16100 ኩንታል የሚሆን ስንዴ ድጋፍ ተደርጓል። ከዛ በተጨማሪም ከ6500 ኩንታል በላይ አልሚ ምግቦችም ድጋፉ በአስቸኳይ ለሚያስፈልጋቸው ዜጎች እንዲቀርብ ተደርጓል። በተመሳሳይም በራያ በባላ በራያ አላማጣና በኮረም ለሚገኙ ወገኖችም እንደዚሁ 43200 በላይ ኩንታል ስንዴ እንዲሁም ደግሞ ከ7300 ኩንታል በላይ አልሚ ምግብ በዚህ ደግሞ ተጠቃሚ የሆኑ የሚሆኑት ዜጎች ቁጥር ከ287 ሺህ የሚሆኑ ዜጎች ናቸው። ይሄንንም ከወዲሁ ለማሰራጨት ተችሏል ማለት ነው። የድጋፍ አቅርቦቱ በመንግስት ብቻ ሳይሆን መንግስታዊ ባልሆኑ ደጋፊ አካላትና ሰብአዊ ተራዶ አድራጊ ተቋማት ጭምር ተጠናክሮ ይቀጥላል ብለዋል። የደቡብ አፍሪካው የሰላም ስምምነት ቀጣይ አካል የሆነውንና በኢትዮጵያ መንግስትና የሕወሓት ከፍተኛ የጦር አመራሮች መካከል ኬንያ ናይሮቢ ውስጥ የሚካሄደውን ውይይት ያወሳው የአፍሪካ ሕብረት የሁለቱ አካላት ውይይት በትግራይ ክልል ሰብአዊ እርዳታ አፋጣኝ የሚደርስበትንና የተቋረጡ የመሰረተ ልማት አገልግሎቶችን የሚጀምርበትን አቅጣጫ የሚያመላክት መሆን አለበት ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በቀጣይ ወደ መቐለ ነው የምናልፈው። ወደ መቐለው አይደር ሪፈራል ሆስፒታል ከነሐሴ 14 ወዲህ የገባ የህክምና መሳሪያም ይሁን መድኃኒት እንደሌለ የሆስፒታሉ ዳይሬክተር ዶክተር ክብሮም ገብረስላሴ ለአሜሪካ ድምፅ ገልጸዋል። የመቀሌው ዘጋቢያችን ሙልጌታ ጽሃ ዳይሬክተሩን አነጋግሮ ተከታዩን ዘገባ ልኳል። የአይደር ሪፈራል ሆስፒታል ዳይሬክተር ዶክተር ክብሮም ገብረስላሰም ለአሜሪካ ድምፅ እንደተናገሩት ሆስፒታሉም ከ2014 ግንቦት ወር መጨረሻ ወዲህ ሆስፒታሉ ድንገተኛ ህክምና ብቻ እየሰጠ እንዳለ ነው የገለጹት ዶክተር ክብሮም በአሁኑ ጊዜ ሆስፒታላቸው ስላለው ሁኔታ እንዲህ አብራርተዋል ድንገተኛ የሆኑ ለምሳሌ ኮቪድ ጋር የተያያዘ ወይም ከአደጋ ጋር የተያያዘ ስራዎችን ብቻ ትኩረት አድርገን ነው የምንሰራው ብለን መግለጫ ሰጥተን ነበር። ይህ ሊሆን የቻለው ደግሞ ያለን ስቶር ውስጥ ወይም ፋርማሲ ውስጥ ያሉ መድኃኒቶችና የህክምና ግባቶች በጣም ውስን ስለሆኑ ለሁሉም ታካሚ ማዳረስ ስለማንችል ድንገተኛና ጊዜ ማይሰጥ ህክምና ለሚያስፈልጋቸው ታካሚዎች ብቻ እንዲሆን ብለን የወሰን ነው። ይህ ማለት ግን ከነሐሴ በፊት በቂ የሆነ ህክምናና መድኃኒት ነበር ማለት አይደለም። እዚህ ሁለት አመት በጣም ከፍተኛ የሆነ ችግር ውስጥ ነው የነበር ነው። ከሰኔ 2013 በኋላ ደግሞ የባሰ ሁኔታ ውስጥ ነው የገባ ነው። መንገዱ ከመዘጋቱ፣ ፋርማሲዎች ከተማ የነበሩትም ከመዘጋታቸው ምንም አይነት በጀትም ስለሌለና መግዛት ስለማንችል ከፍተኛ ችግር ውስጥ ነው የቆየ ነው። ከነሐሴ በኋላ ግን ያው እርዳታ ሲያደርጉልን የነበሩ እንደ ቀይ መስቀልና የደብሊውኤችኦም ምንም አይነት በረራም በመኪና የሚያመጡት መድኃኒት እርዳታም እንዲያቆሙ ከተደረገ በኋላ እዚህ የነበራቸው ውስጥ ርስ የነበራቸው እስከ መጨረሻ ለመጣበቂያ ብሎ ይዘት የነበረ ሳይቀር ሰጥቶን በዛ እየሰራ እንቆየን። አሁን እሱም አልቆ ምንም አይነት እርዳታ ማድረግ ወደ ማንችልበት ደረጃ ደርሰን ከሰዎች በምንሰበስበው ገንዘብ በኮንትሮባንድ የሚገቡ የሕክምና ግብአቶችን እያፈላለግን እየገዛን አንዳንድ ህጻናት ከእናቶች ጋር የተያያዙ ህክምናዎችን እያካሄድን እንገኛለን። ሌላው ህክምና ግን አሁንም እንደቆመ ነው። የካንሰር ህክምና ሙሉ በሙሉ ቁሟል። የዲያሊሲስ ህክምና ሙሉ በሙሉ ቁሟል። የስኳር ህክምና ኢንሱሊን መስጠት አልቻልም። ሆስፒታሉ ውጭ ሀገር ከሚኖሩ የክልሉ ተወላጆች በሚልኩት ብር በኮንትሮባንድ ከገቡ መድኃኒቶች በመግዛት ታካሚዎች ለማገዝ እየሞከርን ነን ብለዋል። አንዳንድ እንቅስቃሴ ስናደርግ የነበረው ውጭ ሀገር የሚገኙ ወንድሞቻችን እህቶቻችን፣ በሚልኩልን ገንዘብ እየገዛን ምግብ ሳይቀር እየገዛን ለሰራተኛው ለታካሚው የተቻለን ያህል በማገዝ ሰራተኛውም እንዳይበተን ታካሚዎችም ሆስፒታሉ ተዘጋ ተብሎ ሙሉ በሙሉ እንዳይጠፉና ና ትልቅ ጉዳት እንዳይደርስባቸው ነው ስናደርግ እየቆየ ነው የቻልነውን ያህል ገበያ ካገኘን በኮንትሮባንድ ዋጋው ስንት እጥፍ ጨምሮ የሚሸጥ እሱን እየገዛን ጽኑ ተኝተው ለሚገኙ አካሚዎችን ብቻ እየሰጠን እየተካሄድን እንገኛለን። ስለዚህ ችግሩ አሁንም አልተቀረፈም። የሆስፒታሉ ሰራተኞች ከግንቦቱ ወር ሁለት ሺ አስራ ሶስት ዓመተ ምህረት ወዲህ ደሞዝ ሳይከፈላቸው ነው በተቻላቸው ታካሚዎች ለማገዝ እየሞከሩ የሚገኙት ብለዋል። ዶክተር ክብሮም ገብረ ስላሰም ሰራተኞቻችን ከግንቦት ሁለት ሺ አስራ ሶስት ጀምሮ ምንም አይነት ደሞዝ ምንም አይነት የጥቅማጥቅም ክፍያ አላገኙም። ይህንን ሳያገኙ ነው ወደ ሆስፒታሉ ቀን በቀን እየተመላለሱ ያሉት። በእግር ነው የሚመላለሱት። እንደ ድሮ የሰርቪስ ትራንስፖርት ሰርቪስ የለም። ነዳጅ ከቆመ በኋላ ወዲያውኑ ያቆም ነው። ስለዚህ በእግር እንዲመጡ ጠዋትም፣ በእግር ደግሞ ማታ እንዲመለሱ የምናደርጋቸው ይሄ ሲሆን ማለት ተርበው እያለ ነው እንደዚህ ረጅም መንገድ በእግራቸው የሚጓዙት የሚከፈል ብዙ ወጪ ያላቸው ደግሞ ዛ ንሰጣቸውም ቤት ኪራይ አለ፣ አስቤዛ መግዛት አለባቸው፣ ልጆች አሏቸው። ይሄ ሁሉ ችለው ነው እስካሁን ሲሰሩ የነበሩት አሁንም ያሉት ይህ ሁሉ የራሳቸው ችግርና መከራቸው ነው እያለ ደግሞ የሚያክሙት ታካሚ ሲመጣ መድኃኒት ባለ ባለመኖሩ ወይም የህክምና ግብአቶች ባለመኖራቸው ማከም ባለመቻላቸው የሚሰማቸው የስነ አእምሮ ማለት ጉዳት ማለት ይህ ሁሉ ማለት ችለው ነው ሁለት አመት እየኖሩ ያሉት ። ስለዚህ ከዛሬ ነገ ይሻላል በሚል በተስፋ ነው እየጠበቁ ያሉት። አሁንም ከስምምነቱ አንዱ መሆን አለበት ምንለው፣ ያው ያለፈው አንድ አመት ስራቸውን አላቆሙም፣ እየሰሩ ነው የነበረው የሚከፈል ሁዝፍ እዳ የቤት ኪራይና ሌላ ተብድረው ለምግብ ምንምን የሚያወጡት ብዙ ገንዘብ አለ። ይሄ ታስቦ ይሰጣቸዋል ብለን የምናስበው ይሄ ደግሞ የስምምነት አካል እንደሚሆን ስራ ላይ እንደነበሩ ታውቆ፣ ያው ይከፈላቸዋል የሚል እምነት ነው ያለን። ባለፈው ሳምንት የተካሄደው የሰላም ስምምነት ተከትሎም የህክምና መሳሪያና መድኃኒቶች ቶሎ ይገባል ብለን ጠብቀን ነበር ያሉት ዳይሬክተሩ፣ ሆኖም እስካሁን የገባ የለም ብለው አሁንም ግን ቶሎ እንዲገባ ነው የምንጠብቀው በማለት ገልጸዋል። ባለፈው ሳምንት የሰላም ስምምነቱ ከተፈረመ በኋላ እኛ ኤክስፔክት አድርገን የነበረው ያው መንገዱ አትሊስት የህክምና ሰብአዊ እርዳታ ይፈቅዳሉ የሚል ነበር እንጂ እንደዚህ እንደ ወታደራዊ አግሪመንት ወይም ደግሞ እንደሌላ የፖለቲካ መሳሪያ ሆኖ እሱ የን ያክል ጊዜ ይቆያል የሚል ግንዛቤ አልነበረንም። ረቡዕ ተፈራርመው ሀሙስና አርብ ሊመጣ ይችላል ግፍ አቢል ቅዳሜና እሁድ ይገባል የሚል ሀሳብ ነው የነበረው አብዛኛው ሰው። ስናየው ግን ሳምንት አልፎታል። አሁን ስምነቱ ምንም አይነት ምልክት ግን የለም እስካሁን። መድኃኒቶቹ አዲስ አበባ በራሳችን የተገዙም በእርዳታ የተሰበሰቡም ከጤና ጥበቃ ሲሰጠን የነበረውም የሚመጣው በቀይ መስቀል አማካኝነት ነበር። ቀይ መስቀሎችን ስንጠይቃቸው ፈቃድ ሲያገኙ በማንኛውም ሰዓት እንደሚያመጡልን ነው። ይህ የተደረገ ባለበት ሰዓት አሁን አሁንም ሰዎች እየሞቱ ነው ማለት ስምምነቱ ከተፈራረሙ በኋላ በአንድ ሳምንት ውስጥ አሁን በዚህ ሳምንት ብቻ የስኳር መድኃኒት አጥቶ የሚሞተው የዲያሊስ መድኃኒት አጥቶ የሚሞተው ሰው ያሳዝናል። ማለት ከዚ በፊት የነበረም በጣም አሳዛኝ ነው። አሁን ምንድን ነው የሚባለው፣ ልክ ቢፈቀድ ስንት ሰው ማትረፍ እንችላለን? ለእኛ ፍቃዱ ሲገኝ ማለት አንድ ቀን ቀድሞ ቢከፈት ስንት ሰው ማዳን እንችላለን የሚል በዛ አንጻር ነው? ምናየው ከሰአት ከሚገባ ጠዋት ከገባለን ስንት ሰው መርዳት እንችላለን። አንድ ቀን ሌት ሆኖ ከሚገባ አንድ ቀን ቀድሞ ቢገባ ስንት ታካሚ ማዳን እንችላለን ብለን ነው የምናስበውና ይሄ በጣም አሳዝኖናል። ግን አሁንም ተስፋ ሳንቆርጥ በመጠባበቅ ላይ እንገኛለን። አይደር ሪፈራል ሆስፒታል በክልሉ ትልቁ የሕክምና ተቋም ነው። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም። በዚሁ የአፍሪካ ቀንድን ወደሚመለከተው ዘገባ ስናልፍ ምስራቅ አፍሪካ ውስጥ እየከፋ በመጣው ድርቅ ምክንያት የቀረበው የእርዳታ ጥሪ ተገቢውን ትኩረት አለማግኘቱ እጅግ አሳሳቢ መሆኑን ዓለም አቀፉ የነፍስ አድን ኮሚቴ አስታውቋል። በዓለም አቀፉ ማህበረሰብ ላይ ወቀሳ አዘል ቅሬታቸውን ያሰሙት ትላንትና ረቡ በሰሜን በሶማሌ ክልል በድርቅ የተጎዱ ወገኖች መንደሮችን ከጎበኙ በኋላ የተናገሩት የድርጅቱ ፕሬዝዳንትና ዋና ስራ አስፈጻሚ ዴቪድ ሚልባንድ ናቸው። የአሶሴትድ ፕሬስ ዘገባን ኤደን ገረመው ታቀርበዋለች። የዓለም አቀፉ የነብስ አደን ኮሚቴ ፕሬዝዳንትና ዋና ስራ አስፈጻሚ ትላንት ሮብ በሶማሌ ክልል በድርቅ የተጎዱ መንደሮችን ጎብኝተዋል። በጉብኝቱ ላይ የታደሙት የዩናይትድ ኪንግደም የቀድሞ የውጭ ጉዳይ ሚኒስትር በዚህኛው የአፍሪካ ክፍል በአስከፊ ሁኔታ እየጨመረ የመጣውን ረሃብ ለመዋጋት አጣዳፊ የሆነ ፍላጎት አለ ሲሉ ተናግረዋል። መሐመድ አደም በስፍራ የሚገኙ ተፈናቃይ ናቸው። በድርቁ የተነሳ የቀንድ ከብቶች ሞተውብናል። የግብርና ስፍራችን ደርቀዋል። ምንም አይነት የውሃ አቅርቦት የለንም። ድርቅ የኑሮ መሠረታችንን አስከፊ አድርጎብናል። በአስከፊው ድርቅ የተነሳ በእጅጉ ተጎርተናል። በአፍሪካ ቀንድ የተከሰተው አስከፊ የሆነ ረሃብ የአካባቢውን ነዋሪዎች ኑሯቸውን የሚገፉበትን ሰብልና የቀንድ ከብቶች በማውደም በርካቶችን ለእርዛት ዳርጓል። ሩሚያ ደሚ ሙሳ ተፈናቃይ ሲሆኑ አሁን ስላሉበት ሁኔታ እንዲህ ይላሉ የተሻለ ህይወት ነበረን። ከግብርናችን በመቶ ኩንታሎች እያመረትን ልጆቻችንን ማስተማር እንችል ነበር። ነገር ግን ከተፈናቀልን በኋላ ውሃ ፍለጋ እጅግ ሩቅ መንገድ እንጓዛለን። ከነፍሳችን ውጪ ምንም ነገር ሳንይዝን የወጣ ነው። የዓለም አቀፍ የነፍስ አድን ኮሚቴ ዋና ስራ አስፈጻሚ ዴቪድ ሚሊባንድ በጉብኝቱ ወቅት ባደረጉት ንግግር እንዲህ ብለዋል። የአየር ንብረት ቀውሱ ቀጥተኛ ያልሆኑ ተጽዕኖዎች ግጭቱን እያባዙት ነው። በግጭቱ ምክንያት ላለፉት አምስት ዓመታት ወደ ቤታቸው ያልተመለሱና በድርቅ የተጎዱ የሀገር ውስጥ ተፈናቃዮቻችንን ጎብኝተናል። ስለዚህ የሰብዓዊ ድጋፍ አቅርቦት ፍላጎቱ እጅግ ከፍተኛ ነው። በምሥራቅ አፍሪካ ድርቁን ለመዋጋት የቀረበው ጥሪ በአብዛኛው በዓለም አቀፍ ማኅበረሰቡ ችላ መባሉ አሳሳቢ ነው። እያደገ የመጣውን ፍላጎት ለመግታት አስቸኳይ የሆነ ፍላጎት አለ። ዋና ስራ አስፈጻሚው አያይዘውም በግብፅ ሻራም ኤልሺኪ የዓለም አቀፍ የአየር ንብረት ለውጥ ኮንፈረንስን ለሚታደሙ የመንግስታቱ ድርጅት ተሳታፊዎች በአየር ንብረት ለውጡ ቀውስ ምክንያት ዋጋ እየከፈሉ ያሉት ሰዎች እነዚህ ስለሆኑ ዛሬውኑ ልንረዳቸው ይገባል በማለት ጥሪ አድርገዋል። በዓለም ዙሪያ አጣዳፊ የሆነ የምግብ እጥረት እየጨመረ ነው። የዓለም የምግብ ፕሮግራም በዓለም ዙሪያ 970 ሺህ የሚሆኑ ሰዎች አሰቃቂ ለሆነና አይፒሲ ፌዝ 5 ለተሰኘ ረሃብ ይጋለጣሉ ሲል አመላክቷል። በተለይም ደግሞ በአፍጋኒስታን፣ በየመን፣ ኢትዮጵያ፣ ደቡብ ሱዳን ና ሶማሊያ ከስድስት ዓመታት በፊት ከነበረው በአስር እጥፍ የላቀና እጅግ አደገኛ በሆነ ሁኔታ የተባባሰ ሊሆን ይችላል ተብሎ ይጠበቃል። የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። በፕሮግራማችን ላይ አስተያየቶች ካሏችሁ በስልክ መስመራችን የመደመር ምልክትና አንድም ከፊት በማስቀደም ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት በማለት በዋትሳፕ የድምፅ መልእክት ቀርጻችሁ ብታስቀምጡልን ይደርሰናል አሊያም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። በዛም ልታደርሱን ትችላላችሁ። በተከታይ ማክሰኞ እለት ወደ ተደረገው የአሜሪካ ምርጫ ዘገባ ነው የምናልፈው። ዩናይትድ ስቴትስ የአማካይ ዘመን ምርጫ ከትላንት በስቲያ ማክሰኞ ቢጠናቀቅም የተወካዮች ምክር ቤቱን የሚቆጣጠረው የትኛው ፓርቲ እንደሚሆን እስካሁን ግልጽ አይደለም። ወሳኝ በሆኑ ግዛቶች የድምጽ ቆጠራው ቀጥሏል። ሪፐብሊካኑ አሸንፏቸዋል ተብለው ሲጠበቁ የነበሩ አንዳንድ ግዛቶች በዲሞክራሲዎቹ ዲሞክራቶቹ እጅ በመውደቃቸው በጠባብ ልዩነትም ቢሆን ኮንግረስን በበላይነት የመቆጣጠሩን ሊችሉ እንደሚችሉ እድል እንዳላቸው ይሰማል። የኮንግረስ ሪፖርተራችን ካትሪን ጂፕሰን ያጠናቀረችውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በቀሪው ግማሽ ዘመን የስልጣን ጊዜያቸው በዲሞክራቲክ ፓርቲያቸው ቁጥጥር ስር ከሚውል ኮንግረስ ጋር ይሰሩ እንደው የምርጫ ውጤቱ ገና አለየለትም። ድል እንዳገኙ ግን ከወዲሁ በመናገር ላይ ናቸው። ሚዲያውና ተንታኞች ታላቅ የቀይ ማዕበል እንደሚያጥለቀልቀን ቢናገሩም ያልሆነም። የአሜሪካ ፕሬዚደንቶች በአጋማሽ የሥልጣን ዘመናቸው በሚደረግ ምርጫ ፓርቲያቸው ትልቅ ሽንፈት ሲገጥመው በታሪክ በተደጋጋሚ ታይተዋል። ሆኖም ግን ዲሞክራቶቹ ከዚህ በፊት በዋሽንግተን አቅራቢያ ባለው የቨርጂኒያ የከተማ ዳርቻዎች በድጋሚ ምርጫ በማሸነፍ ሪፐብሊካኖቹ የተወካዮች ምክር ቤቱን እንዳይቆጣጠሩ አድርገዋል። የሪፐብሊካን ተወካይ ኬቪን መካርቲ ቀጣዩ የተወካዮች ምክር ቤት አፈ ጉባኤ ሆነው የመቀጠል እድል አሁንም አላቸው። አሜሪካኖች የጠየቁትን አዲስ አቅጣጫ ለመከተል ሪፐብሊካኖች ከማንኛውም ፈቃደኛ ከሆኑ ወገኖች ጋር ይሰራሉ። ተንታኞች እንደሚሉት ግን የመካርቲ አጀንዳ ከትረምፕ ወገን ያሉትን የሪፐብሊካን ምክር ቤት አባላትን በማባበል ላይ ያተኮረ ይሆናል። ገረት ማርቲን ከአሜሪካ ዩኒቨርሲቲ ዓለም አቀፍ አገልግሎት ትምህርት ክፍል፣ ለኬቪን መካርቲ የፓርቲውን አንድነት ለመጠበቅ ከባድ ይሆንባቸዋል። ምክንያቱም አሁን እንደሚታየው በጥቂት የበላይነት፣ ምናልባትም በነጠላ ቁጥሮች ብቻ የበላይነትን ሊይዙ የመቻላቸው ነገር እውነት ሊሆን የተቃረበ ስለሚመስል በሚወሰኑ ውሳኔዎች ላይ ፓርቲው አንድነቱን የጠበቀ እንዲሆን ለየት ያለ ችሎታ ያለው መሪ ይጠይቃል። በሀገር አቀፍ ደረጃም ለሕግ መወሰኛው ምክር ቤት በተደረጉ ውድድሮች ያልተጠበቁ ውጤቶች ታይተዋል። በፔንስልቬኒያ ዲሞክራቱ ጃን ፌተርማን የሪፐብሊካኑን እጩ መሐመድ አውዝን አሸንፈው የሕግ መወሰኛ ምክር ቤቱን ዲሞክራቶቹ የመቆጣጠራቸውን ተስፋ እንዳይሞት አድርገዋል። ፌተርማን ስለ ምርጫ አጀንዳቸው ይናገራሉ። ሴቶች ከእርግዝና በኋላ የሚኖራቸውን አማራጭ መጠበቅ፣ ዝቅተኛ የክፍያ ጣራውን ማንሳት፣ የሰራተኛ ማኅበራት እንዲኖሩ ማበረታታት፣ የጤና አገልግሎት ማግኘት ደግሞ ወሳኝ የሆነ ሰብአዊ መብት ነው። ተንታኞች እንደሚሉት የተጠቀሱትን መብቶች በሕግ መወሰኛው ምክር ቤት ለማስጸደቅ ሁለቱም ፓርቲ እኩል መቀመጫ ካላቸው በምክትል ፕሬዚዳንቷ ካማላ ሃሪስ አንድ ገላግሌ ድምፅ መተማመን ከባድ ነው የሚሆነው። ኤሚ ዴሲ ከአሜሪካን ዩኒቨርሲቲ የህዝብ ጉዳዮች ትምህርት ክፍል፣ የሚያሳስበው ምንድን ነው? እነዚህ መራጮች ተወካዮቻቸው እንዲያስፈጽሙላቸው የሚፈልጓቸው ጉዳዮች ወይም እጩዎቹ ዘመቻ ሲያደርጉባቸው የነበሩ ጉዳዮች በምክር ቤቱ በየቀኑ ትኩረት የሚሰጥባቸው አይደሉም። በሁለት ዓመት ውስጥ ለሁለተኛ ጊዜ የጆርጂያ መራጮች የሕግ መወሰኛውን ማን በበላይነት ይይዘዋል የሚለውን የድጋሚ ምርጫ በማከናወን ሊወስኑ ይችላሉ። የዲሞክራቲክ እጩ ሴናተር ራፋኤል ዋርኖክ እና የሪፐብሊካኑ እጩ ሄርሸል ዎከር በጆርጂያ አንገት ለአንገት ተያይዘዋል። አንዳንድ የጆርጂያ መራጮች የትኛውንም ፓርቲ መምረጥ የለብንም የሚል አቋም አላቸው። ከእነዚህ አንዷ ቤትሲ ነነክ ናቸው። ወደ መካከለኛው መንገድ መግባቱ የሚያስፈልገን ይመስለኛል። በጣም ወደ ግራ እያዘመምን ነው። በጣም ልዩ አጀንዳና ፍላጎት ወዳላቸው ወገኖች እያዘመምን ነው። ከአንድ ፓርቲ ወደ ሌላው ፓርቲ መቀየሩ የሚያመጣውን ጣጣም ይገነዘባሉ። ድምፅ ሰጪዋ ሄዘር ፓከር በዚህ ላይ የሚሉት አላቸው ጥሩ እየሄደ እያለ መልሰን ተገልብጠን ወደ ሌላው እንቀየራለን። አንዴ ወደፊት አንዴ ወደ ኋላ እያልን ዘላለም የከረምን ይመስለኛል። ግን ደግሞ ዴሞክራሲ እንደዛ ነው። በኮንግረስ የሚኖረው የኃይል ሚዛን ምናልባትም እስከ ታህሳስ ስድስት ላይ ሊታወቅ ይችላል፣ ጆርጂያ ከዋርኖክና ከዎከር አንዱን እስክትመርጥ ድረስ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ ወደ እናንተ የሚደርሰው የሐሙስ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ዝግጅታችን ይቀጥላል። ተከታዩ ባህልና ማህበረሰብ ነው። ወደዛ ከማለፋችን በፊት ግን አንድ ሙዚ አንድ ማስታወቂያ ሰምተን እንመለስ። የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽን ጨዋታ፣ የጥልቀት ዘገባዎች፣ ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ። ወደ ሳምንታዊው ባህልና ማህበረሰብ ዘገባችን ስናልፍ ደቡብ ኢትዮጵያ ውስጥ የየም ብሔረሰብ አባላት ከአመታት በአንዱ ቀን ህዝባዊ የባህል መድኃኒት ለቀማ ያካሂዳሉ። ዮናታን ዘብዲዮስ ያጠናቀረው ዘገባ ይህንን አመታዊ ክንዋኔ የሚዳስስ ነው። የየም ብሔረሰብ አባላት በአመት አንድ ጊዜ ህዝባዊ የባህል መድኃኒት ለቀማ ያካሂዳሉ። የባህላዊ መድኃኒት ለቀማው ሳሞታ የሚል መጠራ ያለው ሲሆን የሚካሄደውም በየዓመቱ ጥቅምት 17 ቀን ነው። ሳሞታ ማለት ምን ማለት እንደሆነ የወረዳው ዋና አስተዳዳሪ አቶ ሳሙኤል ገብረ ሚካኤል ያስረዳሉ። ሳሞታ ማለት ከተለያዩ ከእጽዋት በቦር ተራራ ላይ በሚገኝ ባህል አገር በቀል የሆነ ባህላዊ በሆነ መንገድ ከተለያዩ እጽዋት ቅጠላቅጠሎች፣ ስራስሮች፣ ቅርፊቶች እና ግንዶች አንድ ላይ ተዋሂዶ ተለቅሞ ተፈጭቶና ተወቅቶ አንድ ላይ ከተዘጋጀ በኋላ ለዓመት የሚያገለግል ከራሚ መድኃኒት ማለት ነው። የየም ብሔረሰብ በደቡብ ምዕራብ ኢትዮጵያ ከአገሪቱ ዋና ከተማ አዲስ አበባ በ253 ኪሎ ሜትር ርቀት ላይ በደቡብ ክልል የሚገኝ ነው። ባህላዊ አስተዳደርና የዳኝነት ስርዓት ያላቸውና በንጉሥ ሲመሩ የነበሩ እንደሆኑም አስተዳደሩ ጠቁሟል። የየም ማኅበረሰብ አባላት መድኃኒቱን የሚለቅሙት በልዩ ወረዳው ከሚገኘውና በወሮ ከሚባለው ተራራ ላይ ነው። ምክንያቱን አቶ ሳሙኤል ያብራራሉ። ቀድሞ ፀሐይ የሚወጣበት የፀሐይ ብርሃን በቅድሚያ የሚወጣበትና ምቹ የሆነ ነፋሻማ የሆነ አየር ያለው ተፈጥሯዊ የሆነ ውብ የሆነ ቦታ ላይ በየዓመቱ የሚለቀም ልዩ መድኃኒት ማለት ነው። አቶ ሳሙኤል የማህበረሰቡ አባላት ለባህላዊ ሕክምና ልዩ ቦታ እንዳላቸውም ይገልጻሉ። ልምምዱ ለሺህ ዓመታት የቀጠለም በተደራጀ ሁኔታ እንደ ባህል ከትውልድ ትውልድ የተወራረሰ የመጣ መሆኑም ተናግሯል። አካባቢ ላይ የሚፈጠርን ልዩ አይነት የውስጥ ደዌ በሽታዎችን በከፍተኛ ሁኔታ እዛው ራሳቸው አካባቢ ላይ ችግሮችን እየፈቱ የሚሄዱበት ካሉ ቅጠላቅጠሎችና ስራስሮችም አንድ ላይ ያዋህዱ እነዚህን በወቅቱ ሲጠቀሙ የነበረበትና ያ ደግሞ እስከ ዛሬ ድረስ ለትውልድ ተሻግሮ በአሁኑ ሰዓትም ጭምር ወጪ ቆጣቢ በሆነ መንገድ ዛሬ ላይ ያሉ አካላት እንድትጠቀሙ ጭምር አስተዋጽኦ ያበረከተ ዘላለም የሚቀጥል አገር በቀል የሆነ እውቀት እንደሆነ ነው የምናየው። ባህላዊ መድኃኒት ለቀማው የሚከናወነው በአገር ሽማግሌዎች መርነት መሆኑና አቅሙ የፈቀደ የማህበረሰቡ አባላት በሙሉ እንደሚሳተፍ ይናገራሉ። በአገር በቀል እውቀት ብቁ የሆኑ ግንባር ቀደም ባለሙያ የሆኑ አባቶች ነው የሚመራው። ይሄ አባቶች ደግሞ ይሄን እውቀት የሚያወርሱት ወይ ለታላቅ ልጆቻቸው፣ ከልጆቻቸው መካከል ለአንዱ በጣም ለሚቀርቡት ነው። ይህንን ልምድ አካፍሎ እንደ ኤክስፒሪንስ ሼር አድርጎ የሚያልፉት ማለት ነው። ስለዚህ እነዚህ አካላትም ሌላውን መንደር ውስጥ ያለውን ቀበሌ ውስጥ ያለውን ሁሉ አሰልፈው በፊት እየመሩ የሚለቅምበት ሁኔታ ነው። አሁን ለምሳሌ ከዛ ውስጥ አንድ እጽዋት አለ፣ ቶቱ የሚባል እጽዋት አለ። እነዚህን አሁን ማይለቀሙ ወደ መድኃኒቱ ማይቀላቀሉ ቅጥላቅጥሎች አሉ። እነዚህ አሁን በአባቶች እውቀት ነው፣ በአባቶች እውቀት የተለዩ ናቸው ማለት ነው። በየም ህዝብ ባህላዊ መድኃኒት ላይ ከሁለተኛ ድግሪ መመረቂያ ጽሑፋቸው እስከ ዶክትሬት ድግሪ ድረስ ጥናት ማካሄዳቸውን የሚናገሩት በጅማ ዩኒቨርሲቲ የማህበረሰብ ትውፊት ወይም ፎክሎር ጥናት ተመራማሪ ዶክተር ለማንጋቱ አድራጎቱ ባህላዊ ትውፊት መሆኑን ተናግሯል። አቀበቱን መውጣት ቁልቁለቱን መውረድ የሚችሉ በሰባ ሰማንያዎቹ ያሉ አባቶች እና ከትንሽ ከሰባት ዓመት ያሉት አንዱ ሌላውን እየተከተለ በሙሉ ያሉትን ቅጠላቸውን፣ ቅርፊታቸውን፣ ስራቸውን፣ አበባቸውን ሁሉም ነገር ይለቅማሉ። ከእነዚህ ውስጥ አምስት የማይለቀሙ መርዝ የተባሉ አሉ። እነሱን አይለቅሙም። የዓመት መድኃኒቶቻቸውን ለእንስሶቻቸውን ወይም ለእንስሳት ይለቅማሉ፣ ለእነሱ ይለቅማሉ። በሁለት በተለያየ መንገድ ነው የሚይዙት። ለእንስሳት የሚለቅሙት ለህክምና ብቻ አይደለም። ስጋቸውን የስጋቸውን አንደኛ ለማድለብ የሚጠቅሙ አሉ ሁለት የወተት ቃና ለማሳመር የሚጠቅሙ አሉ። ለመድኃኒትነት እነዚህ ለእንስሳት ለይተው ይለቅማሉ። ባህላዊ መድኃኒቱ የራሱ የሆነ የአዘገጃጀት የአወሳሰድና የአጠቃቀም ስርዓት እንዳለውና ማህበረሰቡም የሰው ልጅ ከበሽታና ከደዌ ራሱን የሚጠብቀው በተፈጥሯዊ መንገድና በእጽዋት ነው ብለው እንደሚያምኑ ዶክተር ለማብራርቷል። ምግብ ጋ እየጨመሩ ያዘገጃጀት የራሱ የሆነ ስርዓት አለው። ምግብ ላይ ገንፎ ላይ በተለያየ መንገድ እየጨመሩ በአመት በሙሉ ይጠቀማሉ። በሽታ ከሚባል ነገር ራሳችን እንጠብቃለን ብላ ያምናሉ። አንደኛው ይሄ ነው እና ማህበረሰቡ በሙሉ ይህንን ይህንን ስርዓት ያምናል ያጣል። ሁለተኛው እዚያው ውስጥ ያሉ የተለየ በሽታ ለተለየ በሽታ የተለየ እውቀት ያላቸው የባህላዊ መድኒት ቀማሚዎች አሉ። አባቶች ይሄኛውን እገሌ ይሻላል፣ ይሄኛውን እገሌ ይሻላል ብለው እርስ በርስ ተባብረው ነው የሚሰሩት። ባህላዊ መድኃኒቱ በዘመናዊ የህክምና ሳይንስ መፍትሄ ላላገኘ ደዌዎች ጭምር መፍትሄ ይሰጣል ባይናቸው ናቸው። ዶክተር ለማም ማህበረሰብን የመጠበቅ እርስ በርስ ተደጋግጦ በሽታን የማስወገድ ነው። በዘመናዊ ህክምና የማይገኙ ለምሳሌ ዳንግሪን፣ ካንሰር እዚህ አካባቢ ሊደረጉ የሚገባቸው ጥንቃቄዎች እንዳሉ ሆነው መፍትሄ ዋናቸው በተጨባጭ ያዳኗቸውን ሰዎች እኔ በአካል ጅማ ዩኒቨርሲቲ አሁን ሁኜ እዛ ሁኜ ከማናገር ቦታ በደረሰባቸው ጉዳት እግራቸው እንዲወገድ የታዘዙ አባት አይ አላስነካም ብለው ተመልሰው ሄደው ተከታታይ ሕክምና እየተደረገላቸው ዘንዳቸውን ይዘው በኦሮምኛ እየጨፈሩ ነው። ያሳዝኘ ያለው ትኩረት ያጣ ግን በጣም ለሀገር ጠቃሚ የሆኑ ነገሮች ያሉበት ቦታ ነው። አባቶችና እናቶች ልጆቻቸውን ወደ ተራራ ይዘው በመውጣት የባህላዊ መድኃኒት እውቀትን በሚያሸጋግሩበት በዚህ የየም ማህበረሰብ ስነ ስርዓት ላይ የተገኙት የጤና ሚኒስትር ዶክተር ሊያ ታደሰም የባህል ሕክምና ለዘመናዊ ሕክምና መስረት ከመሆን ባለፈ እንደ አማራጭ ሕክምና የሚታይ እንደሆንም ገልጿል። በአገሪቱ 80 በመቶ ያህሉ ህዝብ ቢያንስ በህይወቱ አንድ ጊዜ የባህል ህክምና ተጠቃሚ በመሆኑ ብዙ ልሰራበት ይገባል ሲሉም ጠቁመዋል። የመድኃኒት አሰባሰብና ቅመማው ያልተበረዘ አገር በቀል እውቀት በመሆኑ በጥናትና በምርምር ማስደገፍ እንደሚገባም ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም በተከታይ በግብፅ ሻርማል ሼክ እየተካሄደ ካለው የኮፕ 27 የአየር ንብረት ለውጥ ኮንፈረንስ ጋር ወደ ተያያዘ ዘገባ እናልፋለን። በአየር ንብረት ለውጥ ምክንያት እየታዩ ባሉ ቀውሶች በሚሊዮኖች የሚቆጠሩ ህጻናት ለረሃብ ለበሽታ ለብዝበዛና ና ለሞት እየተጋለጡ መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። የሊሳ ሽሌን ዘገባ እንደሚከተለው ይቀርባል። በዚህ ዓመት ብቻ በ27 ሀገራት የሚኖሩ 277 ሚሊየን ህጻናት በጎርፍ ምክንያት ተጎጂ መሆናቸውን ዩኒሴፍ ማክሰኞ እለት ይፋ ያደረገው ጥናት አመልክቷል። ከእነዚህ መካከል ቻድ፣ ጋምቢያ ና ሰሜን ምስራቅ ባንግላዴሽ በትውልዶች ያልታየ እጅግ የከፋ የጎርፍ አደጋ አስመዝግበዋል። ተቋሙ እንዳለው በፓኪስታን የደረሰው እስከ ዛሬ ታይቶ የማያውቅ ጎርፍ ወደ 1700 የሚጠጉ ሰዎችን ሲገድል ከነዚህ ውስጥ 615ቱ ህጻናት ናቸው። የዩኒሴፍ ዓለም አቀፍ ግንኙነት ዳይሬክተር የሆኑት ፓሎማ ኤስኩዴሮ ባለፈው ሳምንት በፓኪስታን ጉብኝት ባደረጉበት ወቅት የአደጋውን ግዙፍነት መመልከት መቻላቸውን ይናገራሉ። አስር ሚሊየን ህጻናት አጣዳፊ ህይወት አድን እርዳታ እንደሚያስፈልጋቸው በመግለጽም የፍላጎቱን ሰፊነት ያብራራሉ። ጎርፍ የመጠጥ ውሃውን በክሎታል። ያ ደግሞ የከፋ የተመጣጠነ ምግብ እጥረትን እያስከተለ እንደ አጣዳፊ ተቅማጥ የመሳሰሉ ውሃ ወለድ በሽታዎችን እየፈጠረ ነው። በጎርፍ በተጠቁ አካባቢዎች የሚኖሩ ወደ 1.6 ሚሊዮን የሚጠጉ ህጻናት በከፋ የተመጣጠነ ምግብ እጥረት ሊሰቃዩ እንደሚችሉ መረጃዎች ያመላክታሉ። ኤስኩዴሮ አክለው የረጋ ውሃ ለወባ ትንኞች መራቢያ ምቹ መሆናቸውን በመግለጽ የወባና ደንጌ በሽታ ተጋላጭነትን እንደሚጨምር ገልጸዋል። አፋጣኝ እርምጃ ካልተወሰደም በርካታ ተጋላጭ የሆኑ ህጻናትና ልጆች በቀናት ወይም በሳምንታት ውስጥ ሊሞቱ እንደሚችሉም አስጠንቅቀዋል። የዘንድሮ ኮፕ 27 የአየር ንብረት ለውጥ ዓለም አቀፍ ስብሰባ ከሚካሄድበት ሻርማል ሼክ በቪዲዮ አማካኝነት አስተያየት ቸውን የሰጡት ኤስኩድሮ በቅርቡ በፓኪስታን የተከሰቱት ጎርፎች በአየር ንብረት ለውጥ ምክንያት የተባባሱ መሆናቸውን ተናግረዋል። ህጻናት ለችግሩ መፈጠር ተጠያቂ ባይሆኑም የበለጠ እየተሰቃዩ መሆናቸውንም አብራርተዋል። ልክ እንደ ፓኪስታን በአፍሪካም ሕፃናት እነሱ ባላመጡት የአየር ንብረት አደጋዎች ምክንያት ዋጋ እየከፈሉ ነው። በሶማሊያ የረሃብ አደጋ ከደቀ ነው። አስከፊ ድርቅ በመላው ሳህል እስከሚጥለው ጊዜውን ያልጠበቀ ዝናብ ዩኒሴፍ ታይቶ በማያውቀው መጠን በአየር ንብረት ለውጥ ምክንያት ለሚደርሱ አደጋዎች ምላሽ ለመስጠት ፈተና ገጥሞታል። በድርቅ በተጠቁት የጅቡቲ ኢትዮጵያ፣ ኬንያና ሶማሊያ አካባቢዎች የረሃብ አደጋ ከተደቀነባቸው ከ20 ሚሊየን የሚበልጡ ሰዎች መካከል ግማሽ የሚሆኑት ህጻናት መሆናቸውን የዩኒሴፍ መረጃ ያመለክታል። በዓለም ዙሪያ የሚገኙ ወደ አርባ የሚጠጉ ወጣት የአየር ንብረት ተሟጋቾች በአሁኑ ወቅት ሻርማል ሼክ የሚገኙ ሲሆን የአየር ንብረት ቀውስ በዓለም ዙሪያ ባሉ ድሃና በጣም ተጋላጭ ህጻናት ላይ እያደረሰ ያለውን ከባድ ተጽዕኖ ለልዑካኑ ለማስረዳት ከዩኒሴፍ ጋር እየሰሩ ነው። ማስጠንቀቂያ ድምጹን ከፍ በማድረግ ረገድ ወጣቶች ከፍተኛ ሚና እንዳላቸው አጽንዖት ሰጥተው የሚናገሩት ኤስኩዴሮ አሁን የሚፈለገው ስልጣን ያላቸው ሰዎች እርምጃ እንዲወስዱ ነው ብለዋል። የአሜሪካ ድምጽ እንደቀጠለ ነው። ፕሮግራማችን ይቀጥላል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የአየር ንብረት ለውጥን ስንመለከት ከሌላው ዓለም በበለጠ በፍጥነት በመሞቅ አፍሪካ የበለጠ ተጋላጭ አህጉር ናት ሲል የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ስለ ሁኔታው ሲናገሩ ይህን ብለዋል። የአየር ንብረት ለውጥ በሚሊዮኖች የሚቆጠሩ አፍሪካውያንን ሕይወትና መተዳደሪያ አደጋ ላይ ይጥላል። የኢኮኖሚ የአስተዳደርና የጸጥታ ችግሮች ባሉባቸው ሀገሮች መፈናቀል እና ስር የሰደደ የልማት ኋላ ቀርነትን ያባብሳል። በአህጉሪቱ ለሚታየው የምግብ ዋስትና እጦት ቁልፍ ምክንያት ነው። ግጭትና የጸጥታ ችግር ያለባቸው አካባቢዎች ላይ የምግብ አቅርቦት መቀነስና የኢኮኖሚ አለመረጋጋት ሲታከልበት የአመፅ ስጋትን ይጨምራል። እናም ድርቅ፣ ጎርፍ፣ እሳትና ከባድ የአየር ሁኔታ የምግብና የኢኮኖሚ ቀውሶችን የበለጠ አሳሳቢና ውስብስብ በሆኑ አካባቢዎች የሚከናወኑ ሰላም የማስከበር ስራዎች ይበልጥ አደገኛ እንዲሆኑ እያደረጉ ነው። እነዚህ ሁኔታዎች ከጊዜ ወደ ጊዜ እየጨመረ ከሚሄደው የፖለቲካ ብጥብጥ፣ ግጭትና አለመረጋጋት ጋር ተደምረው ቤተሰቦች ምግብ ለማግኘት በአስቸጋሪ ምርጫዎች ውስጥ እንዲገቡ ያደርጓቸዋል። በዚህም ምክንያት ነው ዩናይትድ ስቴትስ የወደፊቱን ትውልድ እንመግብ በተሰኘው መርሃ ግብር አማካይነት የዓለምን የምግብ ዋስትናና የተመጣጠነ ምግብ አቅርቦት ለማጠናከር ከአምስት ቢሊዮን ዶላር በላይ የሚሆን መዋዕለ ነዋይ ለማፍሰስ ቃል የገባችው። የወደፊቱን ትውልድ እንመግብ በተሰኘው መርሃ ግብር ውስጥ ከተካተቱት ሀገሮች ውስጥ አስራ ስድስቱ አፍሪካ ውስጥ ናቸው። የፕሮግራሙም ዋና ዓላማ የአፍሪካ ማህበረሰቦችና አርሶ አደሮች በተሻለ ሁኔታ ከአየር ንብረት ለውጥ ጋር እንዲላመዱና ሊለኩ የሚችሉ ዘላቂነት ያላቸውና የአየር ንብረት ለውጥን መቋቋም የሚችሉ የአስተራረስ ዘዴዎችን እንዲማሩ መርዳት ነው። ጽኑ እና ዘላቂ የሆነ ከብክለት የጸዳ ኢኮኖሚ ለመገንባት አንድ ላይ ለመስራት ያለንን ቁርጠኝነት እናድስ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከዛ በፊት ግን ዜና እረፍታለን። ኢትዮጵያ የግል ጋዜጦችንና መጽሔቶችን ህትመት በአዋጅ ከፈቀደችበት ከ1980ዎቹ ማግስት አንስቶ በነጻው ፕሬስ ተሳትፏቸው በጉልህ ተጠቃሽ ከሆኑ ጋዜጠኞች መካከል አንዱ የሆነው ዳዊት ከበደ ወይሳ ትላንት ረፋድ በአዲስ አበባ ከተማ ሕይወቱ በድንገት አልፏል። በአዲስ አበባ ከተማ ልዩ ስሙ ቄራ ኬላ በር በ1961 ዓ.ም የተወለደው ዳዊት የመጀመሪያ ደረጃ ትምህርቱን በካቴድራልና በፈለገ ዮርዳኖስ ትምህርት ቤቶች ሁለተኛ ደረጃ ትምህርቱን ደግሞ በዳግማዊ ሚኒሊክ ሁለተኛ ደረጃ ትምህርት ቤት መከታተሉን ከቅርብ ወዳጆቹ ሰምተናል። ከተግባረ ዕድ የቴክኒክና ሙያ ትምህርት ቤት በ1979 ዓ ም የተመረቀው ዳዊት ለስነ ጽሁፍ የነበረውን ዝንባሌ በልዩ ልዩ ስልጠናዎች ካጎለበተ በኋላ ፈርቀዳጅ በነበሩ የግል ጋዜጦችና መጽሔቶች ላይ ከአምደኝነት እስከ ዋና አዘጋጅነት ለመስራት በቅቷል። ዳዊት ፖለቲካ ነክ ጽሁፎቹን ካቀረበባቸው የሕትመት ውጤቶች መካከል ፈለግ፣ ሞገድና ማዕበል የተሰኙት ሳምንታዊ ጋዜጦች ይጠቀሳሉ። ወይ ፍቅርና ብሌን ደግሞ በማህበራዊ ጉዳዮች ላይ ያተኮሩ መጣጥፎቹ ከታተሙባቸው የ ወቅቱ መጽሔቶች መካከል የሚጠቀሱ ናቸው። ፊያሜታ የተሰኘውን የራሱን ጋዜጣ በ1988 ዓ ም በመመስረትና በዋና አዘጋጅነት በመምራት ትኩረት የሳቡ ሀገራዊ ጉዳዮችን ለአንባቢያን ሲያስቃኝ ቆይቷል። ዳዊት ከበደ የሀገሩን ምድር የዛሬ 2 ዓመት ገደማ በመልቀቅ ወደ ዩናይትድ ስቴትስ በስደት ካቀና በኋላ የጋዜጠኝነት ስራውን በተለያዩ መድረኮች ቀጥሏል። በተለይ ከስራ አጋሩ ክንፉ አሰፋ ጋር ኢትዮ ፎረም በሚል ስያ ቅዳሜ በመሰረተው በበይነ መረብ አውታር ከ ከአስር ዓመታት በላይ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚመለከቱ በርካታ ጽሁፎችንና መረጃዎችንም አድርሷል። በተጨማሪም ትንሳኤ የተሰኘ ሬዲዮ ጣቢያ ዋና አዘጋጅ መቀመጫውን በአትላንታ ከተማ ያደረገው አድማስ ራዲዮ ተባባሪ አዘጋጅ ሆኖ አገልግሏል። ዳዊት ከሙያው አበርክቶ ጎን ለጎን በስደት የሚኖሩ ኢትዮጵያውያንን በመደገፍ የኢትዮጵያውያን መገናኛ መድረኮችን በማስተባበር ጥረቱና ደግነቱ በብዙ የስራ አጋሮቹ ዘንድ በበጎ ይነሳል። ሰሞኑን ለጉብኝት ወደ አዲስ አበባ ያቀናው አንጋፋው ጋዜጠኛ ዳዊት ከበደ ወይሳ ጥቅምት 29 ቀን 2015 ዓ.ም ሕይወቱ በድንገት ማለፉ ተሰምቷል። የቀብር ስነ ስርዓቱ በቤተሰቦቹ ባልንጀሮቹ፣ ና የስራ አጋሮቹ በተገኙበት ቅዳሜ ህዳር ሶስት ቀን ሁለት ሺ አስራ አምስት አመተ ምህረት በመንበረ ጸባዎት ቅድስት ስላሴ ካቴድራል እንደሚፈጸም አስተባባሪ ወዳጆቹ ሰምተናል። ምሽቱን መሰናዷችንን በዚሁ እናጠቃልላለን። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ወደ እናንተ የምናደርሰው የአሜሪካ ድምፅ ራዲዮ የመገኛ መስመሮቻችን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ እንዲሁም ደግሞ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ነው። አስተያየቶቻችሁን አድርሱን። የነገ ሰው ይበለን። ደናደሩ።